ባይደን ከፉክክሩ ቢወጡ ማን ይተካቸው ይሆን? የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ከሪፐብሊካኑ ተፎካካሪያቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ክርክር ባጋጠማቸውን ችግር ተከትሎ አንዳንድ የፓርቲያቸው መሪዎች ከእጩነቱ እንዲወጡ ጠይቀዋል። ባይደን ቢወጡ የዴሞክራቲክ ፓርቲው ፕሬዚዳንታዊ እጩ ማን ይሆናል? የአሜሪካ ድምጽ ስካትስተርንን ዘገባ ቆንጅታዬ እንደሚከተሉት አቀርበዋለች። ፕሬዚደንት ባይደን ሲጀመር ውድድር ውስጥ የገባሁት ለማሸነፍ ነው ብለዋል። ለፕሬዚዳንትነት ለመወዳደር እኔ ከማንም የላቀ ብቃት አለኝ። ከተፎካካሪያቸው ከቀድሞ ፕሬዚደንት ዶናልድ ትራምፕ ጋር ባደረጉት ክርክር ላይ ያጋጠማቸውን ችግር ተከትሎ አንዳንድ የራሳቸው ፓርቲ አባላት ፕሬዚደንቱ ከፓርቲ ውጭነታቸው ገለል እንዲሉ እየጠየቁ ነው። የቨርጂኒያ ዩኒቨርሲቲው የፖለቲካ ማዕከል ዳይሬክተር ሌሪ ሳባቶ እንደሚናገሩት ለወራት ከተካሄዱት ቅድመ ምርጫዎች እና የመራጭ ሸንጎዎች በኋላ ዲሞክራቲክ ፓርቲው ባይደንን አስገድዶ ከፍክክሩ ሊያስ ሊያስወጣቸው አይችልም። እንግዲህ አንድን የተመረጠ እጩ ከፉክክሩ ለማስወጣት አንድ መንገድ ብቻ ነው ያለው። እሱም ያጩ የፓርቲው ጉባኤ ከመካሄዱ በፊት ከፉክክሩ ለመውጣት ከወሰንና የዲሞክራቲክ ፓርቲው ብሔራዊ ኮሚቴ የጉባኤውን ደንቦች እንዲያዘጋጁ መንገዱን ከከፈተ ብቻ ነው። የሆነ ሆኖ ባይደን ከእጩነታቸው ቢወጡ ግን ተተኪያቸው ሊሆኑ ከሚችሉት ዲሞክራቶች ውስጥ ግንባር ቀደም የሚሆኑት ምክትላቸው ካማላ ሀሪስ ናቸው። ነገር ግን ሀሪስ የፓርቲያችን እጩ ባይደን ናቸው ብለው አስረግጠው እየተናገሩ ነው። ዶናልድ ትራምፕ የምክትል ፕሬዝደንታቸው የማይክ ፔንስ ድጋፍ እንኳን እንደሌላቸው በማንሳት ለጆ ባይደን ያላቸውን ታማኝነት ገልጸዋል። ኖት ብትውይን ጆ ባይደን አንድ ዶናልድ ትራምፕ ልብ በሉ። መድረኩ ላይ ከነበሩት ከጆ ባይደን እና ከዶናልድ ትራምፕ የራሳቸው ምክትል ፕሬዝዳንት ድጋፍ ያላቸው አንደኛው ብቻ ናቸው። ጆ ባይደን ብቻ። የደቡባዊ ካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩ ክሪስቲያን ግሮስ ሃሪስ የፓርቲያቸው ፕሬዚደንታዊ እጩ ቢሆኑ ማንን እንደሚመርጡ ያልወሰኑ በፓርቲ ወገንተኝነት ድምፅ የማይሰጡ መራጮችን በመሳብ ሊረዱ እንደሚችሉ ያስረዳሉ። በአሁኑ ሰዓት ካማላ ሃሪስ ከጆ ባይደን ትንሽ የሚበልጥ የመመረጥ እድል ሊኖራቸው ይችላል ብዬ የማስበው የመራጮች አስተያየቶችን በማስተዋል ነው። እሳቸውን መለከት አሁንም አቋም ያልያዙ በፓርቲው ወገንተኝነት ድምጽ የማይሰጡ መራጮች አሉ። ምናልባትም እሳቸው ከባይደን ይልቅ እነዚህ መራጮች አሳምነው ለማንቀሳቀስ ይችሉ ይሆናል። ጆ ባይደንን ሊተኩ ይችላሉ ተብለው ስማቸው ከሚነሳ የዲሞክራቲክ ፓርቲው መሪዎች መካከል አንዱ የካሊፎርኒያው አገረ ገዢ ጋቪን ኒውሰም ናቸው። እሳቸውም ለጆ ባይደን እጩነት ያላቸውን ድጋፍ የገለጹ ሲሆን ባለፈው ሳምንት ሚሽገን ክፍለ ግዛት ላይ የመራጭ ቅስቀሳ አካሂደውላቸዋል። እኔ በውጤት በክዋኔ አምናለሁ። እሳችሁ ደግሞ ሰርተው ውጤት አምጥተዋል። ያንን ተጨባጩን አይተው ለሚፈርዱ ልትወው። ለማንኛውም ምን የሚፈልገው ዋና ተዋናይ ሳይሆን ዋና የጦር አዛዥ ነው። ሌላዋ የሚሽጋኗ አገረ ገዢ ግሬቸን ዊትመር ናቸው። እሳቸውም አሁንም ፕሬዝደንቱ በእጩነታቸው እንዲገፉ ድጋፋቸውን እየገለጹ ናቸው። ዊትመር ሪፐብሊካኖችም ዲሞክራቶችም ተቀራራቢ ድጋፍ ያላቸው ቁልፍ ክፍለ ግዛት በሆነችው በሚሽገን በድጋሚ ለመመረጥ የቻሉ አገረ ገዢ ናቸው። ከዚያም ሌላ የሰራተኛ ማህበ ራትን የሚደግፉ በመሆናቸው እና በመሳሪያ የሚፈጸሙ ጥቃቶችን ለማስቆም በሚያደርጉት ጥረት በሀገር አቀፍ ደረጃም የዲሞክራቶች ድጋፍ ያላቸው ናቸው። በአሜሪካ በየሳምንቱ ካለማቋረጥ ተመሳሳይ የሚሰቀጥል ዜና እናያለን። በመሳሪያ በሚፈጸም ሁከት የማይታመስ አንድን ቦታ አታገኙም። የኬንታኪው አገረገዢ ገዢ አንዴ በሽር ደግሞ እንደ ኒውዘም እና እንደ ግሬቸን ዊትመር በሀገር አቀፍ ደረጃ የሚታወቁ አይሆኑ እንጂ ሪፐብሊካኖች በሚቆጣጠሩት የደቡባዊ አሜሪካ ክፍለ ግዛት ተወዳጅ አገረገዢ ናቸው። ሌላው ስማቸው የሚነሳው መጪውን የዲሞክራቲክ ፓርቲውን ጉባኤ በአስተናጋጅነት የሚመሩት የኢሊኖዩ አገረገዢ ጄቢ ፕሪትስከር ሲሆኑ ባይደንም ቢተኩ ባለቀ ሰዓት ለሚደረግ ፉክክር ለምረጡኝ ዘመቻ የሚሆን የግል ገንዘባቸውን ማውጣት የሚችሉ ባለሀብት ናቸው። የቀድሞዋ ቀዳማዊት እመቤት ሚሸል ኦባማም ስማቸው እየተነሳ ነው። ሚሼል ለፕሬዝደንትነት መወዳደርን ፈጽሞ የማላደርገው ነው በማለት ያለማሰለስ የሚናገሩ ይሆኑ እንጂ አሁንም የበርካታ መራጮች ድጋፍ አላቸው። ባለፈው ሳምንት ሮይተርስ እና በምህፃር ኢፕሶስ ተብሎ የሚጠራው የገበያዎች ምርምርና የህዝብ አስተያየት ግምገማ ተቋም ያወጡት የሕዝብ አስተያየት ባይደን እና ትራምፕ እኩል የመራጭ ድጋፍ እንዳላቸው ያሳየ ሲሆን ሚሼል ኦባማ ከትራምፕ ጋር ቢፎካከሩ ግን ከአስር ነጥብ በሚበልጥ መጠን እንደሚያሸንፏቸው አመልክቷል። የቨርጂኒያ ዩኒቨርሲቲው ሌሪ ሳባቶ እንደሚሉት ግን ሚሼል በፍጹም አያደርጉትም። እንዲህ ያሉ በጣም አዋቂ ሰው ሆነው ፕሬዚዳንት መሆን ይቅርና ስምንት ዓመት ሙሉ ወደ ኖሩበት ወደ ዋይት ቤተ መንግሥት ተመልሶ መግባት እንኳን አይፈልጉም። ስለዚህ ሌሊቱን ሙሉ እከሌስ እከሌስ እያልን በመላ ስም ልንጠራ ልናደር እንችላለን። መጨረሻ ላይ ጥያቄው የፓርቲዎቹ ለመሆን ብርቱ ተነሳሽነት ያለው ማን ነው ወይም ማነው ለዘመቻ የሚውል ገንዘብ መዋጮ መሰብሰብ የሚችልና አስፈላጊውን የብዙሃኑን የፓርቲው ጉባኤተኞች ድጋፍ ለማሰባሰብ እድል ያለው የሚለው ነው። ለማንኛውም ፕሬዚደንት ባይደን በእጩ ተፎካካሪነቱ የሚገፉበት ከሆነ በሚቀጥለው ወር ቺካጎ ከተማ ላይ እስከሚካሄደው የዲሞክራቲክ ፓርቲው ጉባኤ ድረስ በመላምት ሌሎች ስሞች መነሳታቸው መቀጠሉ የሚቀር አይመስልም።